voice of America. እንደ አውሮፓውያን የዘመን አቆጣጠር በሀያ ሀያ ሶማሊያ አንድ ሰው አንድ ድምጽ በሚለው መርህ ምርጫ ለማካሄድ እንድትዘጋጅ ለመርዳት የአፍሪካና የአረብ ሀገሮች የምርጫ ጉዳይ አዋቂዎች በዚህ ሳምንት ኬንያ ውስጥ ስብሰባ ተቀምጠዋል። የአሜሪካ ድምጽ ሬዲዮ ዘጋቢ መሐመድ ዩሱፍ ከናይሮቢ ያጠናቀረውን ዘገባ ትዝታ በላቸው ታቀርባለች። ሶማሊያ ከሁለት አስርተ ዓመታት በላይ ባለመግባባት ቀውስና በእርስ በርስ ጦርነት ስትታመስ ኖራ እንደ ኤሮፓ አቆጣጠር በ2004 ዓ ም ነው መረጋጋት የጀመረችው። የሶማሊያ የሰላም ሁኔታ በወቅቱ አደገኛ ስለነበር አዲስ ፕሬዝደንት ለመምረጥ የሽግግር መንግስቱ ምክር ቤት አባላት ናይሮቢ ነበር የተሰበሰቡት። ከዚያን ጊዜ ወዲህ ሶማሊያ ሶስት ምርጫዎችን አካሂዳለች። ሆኖም የሶማሊያ ህዝብ ገና በቀጥታ መሪዎቹን አልመረጠም። እስካሁን አገሪቱ የጎሳ ስርዓቷን ነው የተጠቀመችው። የጎሳ ሽማግሌዎች ህግ አውጪዎችን ይመርጣሉ፣ ህግ አውጪዎቹ ደግሞ የአገሪቱን ፕሬዝደንት ይመርጣሉ። ባለፈው አመት ታዲያ የሶማሊያ ፖለቲካ መሪዎች የጎሳ ስርዓትን በመሰረዝ አንድ ሰው አንድ ድምፅ በሚለው ስርዓት ምርጫ ለማካሄድ ወሰኑ። የሶማሊያ የምርጫ ባለስልጣን ብሔራዊው ነጻ የምርጫ ኮሚሽን ታዲያ የሚቀጥለውን የ2020 ምርጫ በዚሁ መልክ ሊያካሄድ ወሰነ። የአረብ እና የአፍሪቃ አህጉር የምርጫ ድርጅቶች ጠቢባን ታዲያ የሶማሊያን የምርጫ ኮሚሽን ለመምከር በዚሁ ሳምንት ናይሮቢ ውስጥ ተሰብስበዋል። የተባበሩት መንግስታት ድርጅት የምርጫ ድጋፍ ሰጪ ቡድን ዳይሬክተር ጀራልድ ሚችል ስለ ስብሰባው ያስረዳሉ። ይህ ስብሰባ ነጻ ብሔራዊ የሶማሊያ ምርጫ ኮሚሽንን ለመርዳት የመጀመሪያው ጠቃሚ እርምጃ ነው። ኮሚሽኑ የሌሎች ምርጫ አስፈጻሚ ድርጅቶችን ልምድ በመቅሰም የራሱን ሂደት ይጀምራል። በኋላም ዓለም አቀፋዊ ወደ ሆነው የብዙሀን ፓርቲ ዲሞክራሲያዊ ምርጫ ያመራል ማለት ነው። የምርጫ ጠበብቶቹ መጀመሪያ መወሰድ ያለበት እርምጃ የፖለቲካ ፓርቲዎችን መመዝገብ እንደሆነ ይናገራሉ። ኢድሪስ ኢማኑ ኪስማዩ የናይጄሪያ ብሔራዊ ምርጫ ኮሚሽን ባልደረባ ናቸው። በፖለቲካ ፓርቲዎች መካከል ያለውን ሁኔታ በዲሞክራሲያዊ መንገድ ካላስጀመርክ፣ በምርጫው የሚወዳደሩት እጩዎች በብዙሀን ድምፅ እንዲታጩ ካላደረግ፣ የጠቅላላ ምርጫው ተአማኒነት ጥያቄ ውስጥ ይገባል። ስለዚህ ከስር መሰረቱ የሕዝብ ውክልና ጥያቄ መረጋገጥ አለበት። ሶማሊያ እስካሁን ያካሄደቻቸው ሁለት ምርጫዎች ተአማኒነት አላገኙም። በዚህ ዓመት የተካሄደው ምርጫ ድምፅ የመግዛትና ሌሎችም የማጭበርበር ሂደቶች ስለነበሩበት በአንዳንድ ስፍራዎች ምርጫው እንደገና መካሄድ ነበረበት። በ2020 ሊካሄድ የታቀደው ምርጫ እንዳይደናቀፍ ጸጥታም ስጋት ሊሆን ይችላል። የሶማሊያ መንግስት በአፍሪቃ ህብረት ወታደሮች እርዳታ በአልሸባብ የተያዙ አንዳንድ ግዛቶችን መልሶ ለመቆጣጠር ችሏል። የሆነ ሆኖ ነውጠኞቹ ጥቃት መጣላቸውን አላቋረጡም። ብዙ የሶማሊያ ዜጎች ታዲያ ድምፅ ለመስጠትም እድል ሊኖራቸው እንደሆነ ይጠራጠራሉ። ሀሊማ ኢስማኤል ኢብራሂም የሶማሌ ነጻ ብሔራዊ ምርጫ ኮሚሽን ሊቀመንበር ናቸው። ዋ ኦጋሃይ ቆፍ ከስቶ ሶማሌ ከፈከራያ ሶማሌ ኦማንተ ሓለዳን ኩጅርቶ። አሁን በሀገራችን ያለውን ቀውስ ከግንዛቤ በማስገባት ብዙ ሶማሌዎች አንድ ሰው አንድ ድምፅ በሚል መስፈርት እንዴት ምርጫ ማካሄድ ይቻላል በማለት ይጠይቃሉ ይላሉ። ሆኖም ጠንክረን ከሰራን ሊሳካ እንደሚችል እናምናለን። እንደ አንድ የምርጫ ኮሚሽንም ራሳችንን ማዘጋጀት አለብን። ይህን ሂደት አስቀድመን መጀመርም ጠቃሚ የሚሆነው ለዚሁ ነው ይላሉ ሊቀመንበሯ። አንድ ሰው አንድ ድምፅ በሚል መርህ የሶማሊያን ምርጫ የሚያዘጋጀው የናይሮቢው ጉባኤ ከነገ ወዲያረቡ ይጠናቀቃል።